You're with SBS Radio. Find more great stories in your language at sbs.com.au. ወደ <muchos> ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የኮሮና ቫይረስ ክትባት አውስትራሊያ ውስጥ በሚቀጥለው ሳምንት ይጀምራል። የቀድሞው የሊበራል ፓርቲ ሰራተኛ ፓርላማ ውስጥ ተገድጄ ተደፈርኳለች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን ብሪታኒ ሄግንስ የ24 ዓመት ልጅ ሳለች የወቅቱ የመከላከያ ሚኒስትር ሊንዳ ራይኖልድስ ፓርላማ ቢሮ ውስጥ ተገድጄ ተደፈረ ያለው ማለቷን ተከትሎ ጉዳዩ በእጅጉ ስሜትን የማያውክ ነው ሲሉ በይፋ ተናግረዋል። ጉዳዩም በፖሊስ የሚታይ እንደሚሆንም ገልጠዋል። ቤትኒ ወሲባዊ ጥቃት ደረሰብኝ ያለችው በ2019 ነው። ወሲባዊ ጥቃቱ በወቅቱ በይፋ ባይነገርም ከሴናተር ሊንዳ ራይኖልድስ ቢሮ ወደ ሴናተር ማካሌያ ካሽ ቢሮ ተዛውራለች። አቶ ሞሪሰን ለወይዘሪት ቢታኒ ሂግንስ መንግሥት ድጋፍ እንደሚያደርግላት ሲናገሩ መንግስት ለወይዘሪት ሂግንስ ገመናዋ በተጠበቀ ሁኔታ ጥቅሞቿን በሚያስከብር መልኩ ድጋፍ ያደርግላታል። ይህ ድጋፍና እርዳታም ይቀጥላል። የወይዘሪት ሂግንስ አታይ ሊደመጥና ሊከበር ይገባል ብለዋል። ሂግንስ በወቅቱ የደረሰባትን ጥቃት ለፖሊስ ሪፖርት በማድረግ እና ስራዋን ባለማጣት መካከል ምርጫ እንድታደርግ ግድ መሰኘቷም ተነግሯል። የመጀመሪያው የፋይዘር ክትባቶች ጭነት ሲድኒ መግባትን ተከትሎ አውስትራሊያ ውስጥ የኮሮና ቫይረስ ክትባቶችን በሚቀጥሉት ሳምንት ለመጀመር ተወስኗል። ከ142 ሺህ በላይ ክትባቶች ሲድኒ የገቡ ሲሆን በቀጣዮቹ ቀናት ውስጥም ደረጃቸው የጥራታቸው ደረጃና ጉዳት ያልደረሰባቸው መሆኑ ይነገራል። ከመቶ 42 ሺህ በላይ እሽግ ክትባቶች ሲድኒ የገቡ ሲሆን በቀጣዩ ቀናትም ውስጥም የጥራታቸው ደረጃና ጉዳት ያልደረሰባቸው መሆኑ ይመረመራል። የጤና ሚኒስትር ግሬግ ሃንት በመጀመሪያው ሳምንት ሰማንያ ሺህ ክትባቶች ጥቅም ላይ እንደሚውሉና በቀዳሚነትም ክትባቱ የሚሰጠው ለአረጋውያን መጠወሪያ ክብካቤ ሰጪ ተቋማትና የወሸባ ሰራተኞች መሆኑን ገልጠዋል። ለሆቴል ወሸባ ሰራተኞች ቅድሚያ የሚሰጠውም የስራቸው ጸባይ ለቫይረሱ ከፍተኛ ተጋላጭ ስለሚያደርጋቸው ነው ብለዋል። ይህ በእንዲህ እንዳለም የቪክቶሪያ ባለሥልጣናት ለአምስት ቀናት ተጥሎ ያለውን የኮሮና የኮሮና ቫይረስ ገደብ በማራዘሙ እሳቤ ላይ ገና ያልወሰኑ መሆኑን ተናግረዋል። በዛሬው እለት ሰኞ አንዲት ሴት በቫይረሱ መጠቃቷ ሪፖርት ተደርጓል። በሜልበርን አውሮፕላን ማረፊያ ከሚገኘው ሆሊደይ ኢን ጋር ተያይዞ 17 ሰዎች ለቫይረሱ ተጠቅተዋል። የቪክቶሪያ ፕሬምየር አቶ አንድሩስ ቪክቶሪያ ላይ ተጥሎ ያለው ገደብ በተያዘለት እቅድ መሰረት ረቡዕ ዕለት ይነሳ አይነሳ ከወዲሁ ውሳኔያቸውን ለማሳወቅ የሚሳናቸው መሆኑን ተናግረዋለን። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 30 የኢትዮጵያ ብር ከ65 ሳንቲም ይዘረዘራል። ቀጥለን የነጋውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 22፣ ከፍተኛ 34። አድላይድ ፀሐያማ ሆኖ ይውላል። ዝቅተኛ 17፣ ከፍተኛ 33። ሜልበርን በአብዛኛው ፀሐማ ይሆናል። ዝቅተኛ 16፣ ከፍተኛ 31። ሆባርት በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 13፣ ከፍተኛ 24። ካምብራ ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 25። ሲድኒ ያካፋል። ዝቅተኛ 19፣ ከፍተኛ 25። ብሪስበን ብራ ይሆናል። ዝቅተኛ 20፣ ከፍተኛ 28። ዳርዊን ብራ ይሆናል። ዝቅተኛ 24፣ ከፍተኛ 31። አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 27። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የኮሮና ቫይረስ ክትባት አውስትራሊያ ውስጥ በሚቀጥለው ሳምንት ይጀመራል። የቀድሞዋ የሊብራል ፓርቲ ሰራተኛ ፓርላማ ውስጥ ተገድጄ ተደፈርኳለች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኮም ኤዩ ይጎብኙ Want to hear more stories like this? Listen on Apple podcasts, Google podcasts, Spotify, or wherever you get your